ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 28 2008 ዓ.ም ዝግጅታችን ጀምረ። ጤና ያስጥልን። እንደምን አመሻችሁ? ጤና ይስጥልን። እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበ ነን። እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለማንዴላ ዋሽንግተን ፌሎሺፕ መርሃ ግብር ተካፋዮች እዚህ ዋሽንግተን ውስጥ ከተናገሩት የወሰድ ነው ነው። እዚህ ፕሮግራም ላይ አንዱ አድቫንቴጅ በተለይ ቢዝነስ ላይ ለሚሰሩ ሰዎች አዲስ ሀሳቦች የሚሰሩ ከሆነ ፈንድ ያገኛሉ። ሁሉም በብሄር፣ በሃይማኖት፣ በቦታ ያለው አሁን የሚታየው ከፈፈል እንግዲህ ቻሌንጆች መጠናቸው ይለያይ ይሆናል እንጂ በተለይ ቢዝነስ እና ኢንተርፕሪነርሺፕ ትራኩ ስላለ ነው። መጠኑ ይለያይ ይሆናል እንጂ ማንኛውም ስራ ላይ ቻሌንጆች አሉ። ከወጣቶቹ አስተያየት የቀነጨ ብን ነው በአብይ ርዕስ ዝርዝሩ ይቀርባል። ከወጣቶቹ ጋር ሰፋ ያለ ውይይትም ይከተላል። የሪዮ ኦሊምፒክ መክፈቻ ስነ ስርዓት ነገ አርብ ይካሄዳል። ዘገባ ይኖረናል። ሳይንስና ቴክኖሎጂ በሁለተኛው አጋማሽ ይቀርባል። ንጉሱ ታምሬ ፕሮግራሙን ይመራል። አድማጮች፣ አሁን ወደ ዜናው ማለፋችን ነው። በኦሮሚያ ክልል ሰላማዊ ሰልፍ ለማድረግ ያሳወቀ አካል እንደሌለ የክልሉ መንግስት አስታወቀ። አዲስ አበባ ሐምሌ 28 በኦሮሚያ ሰላማዊ ሰልፍ ለማድረግ በይፋ ለክልሉ መንግስት ያሳወቀ አካል እንደሌለ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ለራዲዮ ፋና ገለጡ። አቶ ሙክታር ዜጎች ሰላማዊ ሰልፍ በማድረግ ሀሳባቸውን የመግለጥ ህገ መንግስታዊ መብት ያላቸው መሆኑን በመናገር በአሁኑ ሰዓት ግን በሰላማዊ ሰልፍ ስም እየተላለፈ ያለው ጥሪ እውቅና የሌለው መሆኑን ተናግረዋል። ርዕሰ መስተዳድሩ በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጡት መግለጫ ሰሞኑን በማህበራዊ ትስስር ድረገጾች እየተላለፈ ያለው ጥሪን አስመልክቶ ማንኛውም ህጋዊ ቁመና ያለው አካል ሰላማዊ ሰልፍ ማድረግ ይችላል፣ ሆኖም ህጋዊ የሆነ አካል ሰልፉን በባለቤትነት በሙሉ ኃላፊነት መውሰድና አስፈላጊውን ነገሮች ማሟላት ይጠበቅበታል ብለዋል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ቀደም ሲል የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ አቃቢ ሕግ የመሰረተበትን የሽብር ወንጀል ክስ እንዲከላከል በይኗል። ተከሳሽ የመከላከያ ምስክሩን ይዞ እንዲቀርብም ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አማሃ ዝርዝሩን ይዟል። ፍርድ ቤቱ የፌዴራል አቃቢ ሕግ በሚያዝያ ወር 2008 ዓ.ም በተከሳሹ ላይ የመሠረተውን የሽብር ክስ በአጭሩ ዘርዝሯል። የቀረበውን ክስ ከሽብር ወንጀል አዋጁና ከሌሎች ተገቢ ናቸው ካላቸው የሀገሪቱ ሕጎች አኳያም የቀረበውን ክስ እንደመረመረ ችሎቱ አስታውቋል። በተለይም ከመረጃ ነፃነት አዋጁ አኳያ የቀረበውን ክስ እንደተመለከተው ገልጿል። ይህን አዋጅ ከክሱ አኳያ ሲመረምርም አቃቢ ሕግ በተከሳሽ ላይ የመሠረተው ክስ ክልከላ ከተደረገባቸው ድንጋጌዎች አንጻር ያለውን ዝምድና እንደተመለከተም ተንትኗል። በመጨረሻም ፍርድ ቤቱ አቶ ዮናታን ተስፋዬ የሽብር ድርጊትን በማበረታታት ድንጋጌ ስር እንዲከላከል በይኗል። የፌዴራል አቃቢ ሕግ በአቶ ዮናታን ላይ የመሠረተበት ክስ የኦሮሞ ነጻነት ግንባርን ዓላማ ለማስፈጸም በማሰብ ካለፈው ኅዳር ወር ጀምሮ በኦሮሚያ ክልል የተለያዩ ክፍሎች ተጀምሮ ያላቸውን አመጾች በፌስቡክ አድራሻው በጻፋቸው ጽሁፎች አማካኝነት ቀስቅሰዋል የሚል ነው የአቃቤ ሕግ የክስ ማመልከቻ። ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ በተለያዩ ወረዳዎች የተጀመረው አመፅና ብጥብጥ እንዲቀጥል እና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረገጽ ጽሁፎችን በመጻፍ በፈጸመው የሽብርተኝነት ድርጊት ለመፈጸም ማቀድ፣ ማዘጋጀት፣ ማሴርና ማነሳሳት ወንጀል ተከሷል ይላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት የአቶ ዮናታን ተስፋዬን የመከላከያ ምስክሮች ለመስማት ለጥቅምት 14 ቀን 2009 ዓ ም ተለዋጭ ቀጠሮ ይዘዋል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን ለዘገባው። የደቡብ አፍሪካው የአካባቢ ምርጫ ሂደት እንደሚያሳየው ተቃዋሚ ፓርቲዎች ከገዢው ፓርቲ ኤንሲ ይልቅ ብዛት ያለው ድጋፍ ማሳየታቸው ተገለጠ። እስካሁን በተቆጠረው ከግማሽ በላይ የመራጮች ድምፅ ገዢው የአፍሪካ ብሔራዊ ኮንግረስ ኤንሲ የመሪነቱን ስፍራ ቢይዝም የአፓርቴድ ፍጻሜ በነበረበት እንደ አውሮፓ አቆጣጠር 1994ቱ የመሰለ ድጋፍ ግን አላገኘም። ተንታኞች እንደሚሉት በርካታ የሙስና ቅሌቶች መከሰታቸውና የሕዝባዊ አገልግሎት አሰጣጡ የወረደ በመሆኑ ዘንድሮ ኤኤንሲ የሚቀናው አይመስልም። በትናንቱ ምርጫ ወደ 26 ሚሊዮን ሕዝብ ወደ ድምፅ መስጫ ጣቢያዎች መሄዱም ታውቋል። ከቀጣዩ ሳምንት የዛምቢያ የፕሬዚደንት የምክር ቤትና የአካባቢ ምርጫዎች እንዲሁም ውሳኔ ህዝብ ከተካሄዱ በኋላ የሀገሪቱን ሰላም ለማረጋገጥ ጠንካራ እርምጃ ሊወስዱ እንደሚችሉ ፕሬዚደንቱ ኤድጋር ሉንጉ አስታወቁ። ተቃዋሚዎችና ደጋፊዎቻቸውም ከአመፅና ከሁከት ስራዎች እንዲታቀቡ ፕሬዚደንቱ አስጠንቅቀዋል። ከገዢው የአርበኞች ግንባር ፓርቲ የሆኑት ሉንጉ ብሔራዊ ልማት ለአንድነት የተሰኘው ተቃዋሚ ፓርቲ ምርጫውን ካላሸነፈ ሀገሪቱን ለመበጥበጥ ማቀዱን ደርሽበታለሁ ማለታቸው ተሰምቷል። የተቃዋሚው ብሔራዊ ልማት ለአንድነት ፓርቲ ምክትል ኃላፊ ካኔሲየስ ባንዳ ከቪኦኤ ጋር ባደረጉት ቃለ መጠይቅ ግን የሉንጋ አነጋገር ያለመታደልና አሳዛኝም ነው ብለው ሲያበቁ የሀገሪቱን ሰላም ለማስጠበቅ ሕገ መንግሥቱ እያለላቸው በህዝቡ ዘንድ ውጥረትና ሽብር መንዛታቸው ከቶ ስለምን ይሆን ሲሉ ጠይቀዋል። ጠንካራ እርምጃ የሚሉትም ወደ ብጥብጥ ለብጥብጥ የሚዳረግ እንጂ ሰላምን አያመጣም ሲሉ አክለዋል የተቃዋሚው ፓርቲ ኃላፊ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዩናይትድ ስቴትስ ለሊቢያ የምታደርገው ወታደራዊ ድጋፍ እያደገ በመጣበት በአሁኑ ወቅት ፕሬዚዳንት ባራክ ኦባማ ሊቢያን ከእስላማዊ መንግስት ነኝ ባይ ነውጠኛ ቡድን ለማላቀቅ ባለው ስትራቴጂ ዙሪያ ለመወያየት ዛሬ ሐሙስ ከከፍተኛ ወታደራዊና ብሔራዊ የደህንነት አማካሪዎች ጋር ሊገናኙ መሆኑ ተነግሯል። የሊቢያውን ብሔራዊ የአንድነት መንግስት ለመርዳት ከተባበሩት መንግስታት ድርጅት ጋር ባለ ስምምነት መሠረት ዩናይትድ ስቴትስ ሲርቴ አካባቢ ባለው ምሽጋቸው ላይ ተጨማሪ የአየር ጥቃት እያካሄደች ባለችበት በአሁኑ ወቅት ፕሬዚዳንት ኦባማ ፔንታጎን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ውስጥ ከብሔራዊ የደህንነት ምክር ቤት አባላት ጋር ይገናኛሉ ተብሏል። ባለፈው ማክሰኞ ለጋዜጠኞች ማብራሪያ የሰጡት የፔንታጎኑ አፈቀላጤ ጄፍ ዴቪስ ፍጻሜው ተቃርበዋል ብለው እዚያ ለመድረስም የብሔራዊ አንድነት መንግስቱን እንረዳለን ማለታቸው ተሰምቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ መንግስት ባለፈው ማክሰኞ ለዚካ ቫይረስ ክትባት ሙከራ የመጀመሪያውን ክሊኒክ መክፈቱ ተነገረ። ብሔራዊ የአለርጂና የተላላፊ በሽታዎች መቆጣጠሪያ መስሪያ ቤት ኃላፊ አንቶኒ ፋውቺ ናቸው ይህን ዜና ይፋ ያደረጉት። በዚህ ወቅት ባሰሙት ንግግር የዚካ ቫይረስ መተላለፍን ለመግታት የሚረዳ የዲኤንኤ ምርመራ ማድረጊያ ክሊኒክ መከፈቱ በጣሙን የሚያስደስት ነው ብለዋል። የቱርክ ፕሬዝዳንት ሪሴፕ ኤርዶጋን ታይፕ በቅርቡ ከተካሄደው መፈንቅለ መንግሥት ሙከራ ጋር በተያያዘ ሰሞኑን በንግድ ተቋማት ላይ ሊዘምቱ ማሰባቸው ተነገረ። እነዚህ ዛቻ የተነጣጠረባቸው የንግድ ተቋማት በፕሬዝዳንት ኤርዶጋን እምነት መሠረት ተቀማጭነታቸው ዩናይትድ ስቴትስ ከሆኑትና በመፈንቅለ መንግሥቱ እጃቸው አለበት ከሚሏቸው ታዋቂ የሃይማኖት መሪ ጋር ግንኙነት አለው ኤርዶጋን እኒህን የሃይማኖት መሪ በአሸባሪነት ከመፈረጃቸውም በላይ ዩናይትድ ስቴትስ እጃቸውን ይዛ እንድትልክላቸው መጠየቃቸውም አይዘነጋም። በመጨረሻም በአፍጋኒስታን ምዕራባዊ ሄራት ክፍለ ሀገር ውስጥ ተጠርጣሪ ነውጠኞች በአንድ የዩናይትድ ስቴትስና የአውሮፓ ህብረት የቱሪስቶች ቡድን ላይ ጥቃት ከፍተው ስድስቱ ላይ የመቁሰል አደጋ ማድረሳቸውን ባለስልጣናት አስታወቁ። የክፍለ ሀገሩ ፖሊስ ቃል አቀባይ ጄላኒ ፋራድ ለቪኦኤ እንዳስታወቁት ጎብኚዎቹ ከማዕከላዊ ባሚያን ክፍለ ሀገር ሲመለሱ ነው። አጥቂዎቹ ሽሽቲ ሻሪፍ የምትባለው ቦታ ላይ ያገኟቸው አንዲት ሴት ያለችባቸው ቁስለኞቹ በሕይወት እንዳሉና ሕክምናም እየተደረገላቸው መሆኑ ተገልጿል። ታሊባንን ጨምሮ ለጥቃቱ ኃላፊ ነኝ ያለ ወገን እስካሁን አልተሰማም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የዓለም ዜናዎቹን ሰማን። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ሐምሌ 28 ምሽት ፕሮግራም ይቀጥላል። የምናስተናግዳችሁ ቆንጂ ይታዬና አዲሱ አበበ ነን። ለምሽቱ ወደ አሰናዳናቸው ልናልፍ ነው። ቀዳሚው አብይ ርዕስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት ስድስት ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን መሪዎች ጋር ባደረጉት ውይይት ውይይት ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና አላቸው ብለዋል። ሄኖክ ሰማ ግዜር ሚስተር ኦባማ ከወጣት አፍሪካዊ መሪዎች ጋር ያደረጉትን ውይይት ተከታትሏል። በትናንትናው እለት በዋሽንግተን ዲሲ ወደ አንድ ሺ የሚጠጉ የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊ ወጣት አፍሪካውያን መሪዎች ጋር ለረጅም ጊዜ ተወያይተዋል። ፕሬዚዳንቱ ወደ አዳራሹ ሲገቡ በጉጉት ሲጠባበቁ የቆዩት ወጣት አፍሪካውያን አዳራሹን በጭብጨባና 55ኛ ዓመት የልደት በዓላቸውን ለሚያከብሩት ፕሬዚዳንትም መልካም ልደት እያሉ ዘምረዋል። ላመሰግናችሁ እወዳለሁ well, uh, ሁላችሁንም እንግዲህ በጣም ደስ ብሎኛል ነው ያሉት ፕሬዚዳንት ባራክ ኦባማ። አፍሪካውያኑ ወጣቶች ደግሞ የባህል ልብሶቻቸውን ለብሰው አንዳንዶቹም ባንዲራ እያውለበለቡ ነው ፕሬዚዳንቱን የተቀበሏቸው። አፍሪካ አሉ ፕሬዚዳንት ኦባማ፣ ችግሮቹ ድህነት፣ በሽታና የተለያዩ ግጭቶች ናቸው። ይሁን እንጂ ለውጥ ይታየኛል። አፍሪካ በፍጥነት በማደግ ላይ ካሉት አህጉሮች አንዷ ናት። ለብዙዎች መካከለኛ ገቢ ላላቸው ሰዎች መኖሪያ የሆነችና ከአንድ ቢሊዮን በላይ ተጠቃሚዎች ያሏት አህጉር ናት። ሁላችሁም በቴክኖሎጂ እየሰራችሁ ናችሁ ብለዋል። ወጣት አፍሪካውያን መሪዎች መርሃ ግብር ማለትም ያሌና ከዚህ ቀደም የነበሩትን የመሪነት ስልጠናዎች ለአፍሪካውያን ወጣቶች ፕሬዚዳንት ባራክ ኦባማ ያስጀምሩት የዛሬ ስድስት ዓመት ነበር። ከተለያዩ የአፍሪካ ሀገሮች በንግድ ሥራ ፈጠራ፣ በመንግሥትና ሕዝብ አስተዳደር እንዲሁም የማህበረሰብ ለውጥ ፈላጊ ወጣቶችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ እንዲያደርጉ ሲሰሩ ቆይተዋል። ፕሬዚዳንት ኦባማ የመክፈቻ ንግግራቸውን በማሳጠር ከወጣት መሪዎቹ ጋር ሰፊ ውይይት አካሂደዋል። እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። እነዚህ ሁለት የተለያዩ ነገሮች ናቸው። እኔ የማውቃቸው ውጤታማ የሆኑ በንግድ ሥራ የተሰማሩ ሰዎች ሀብታም ለመሆን እፈልጋለሁ ብለው የጀመሩት አይደለም። እንዲያውም የግለሰብ ኮምፒውተሮችን እንዴት ልፍጠር ብለው ያሰቡ ናቸው። ፕሬዚዳንት ባራክ ኦባማ ከወጣት አፍሪካውያን መሪዎች ጋር ያደረጉት ሙሉ ንግግርን በፌስቡክ አትቪ አማሪክ ላይ ማግኘት መከታተል ትችላላችሁ። በዚህ መርሃ ግብር ማለትም በማንዴላ ዋሽንግተን የመሪነት መርሃ ግብር 51 ኢትዮጵያውያን በዚህ ዓመት የተሳተፉ ሲሆን በአዲስ ከተማ ትምህርት ቤት የተማሪዎች ምክር አገልግሎት የሚሰጠው ሰይፉ ይልማ ለፕሬዚዳንት ባራክ ኦባማ ጥያቄ አቅርቧል። ከፕሬዚዳንቱ ንግግር በኋላ ኢትዮጵያውያኑን የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎች አነጋግረናል። በቀጥታ በፌስቡክም ከእናንተ ከአድማጮቻችን ጋር የሚወያዩበት መድረክ ፈጥረን ውይይት አካሂደናል። እንድትከታተሉት እንጋብዛለን። ሄኖክን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት የዕለቱን አብይ ርስ ነበር። ወደ ትንታኔው መጽሔት እናልፋለን። ሰላሳ አንደኛው ኦሊምፒያድ ብራዚል ሪዮ ዲ ጄኔሮ ላይ ሊከፈት ነው። የመክፈሻው ስነ ስርዓት ነገ አርብ ይካሄዳል። ኦሎምፒክስ በልማዱ የደስታ የሆታ ጊዜ ነው። እርግጥ በየጊዜው ውዝግቦች ደብለቅለቅ ማለታቸው አይቀርም። የዘንድሮም ከዚያ የተለየ አይደለም ይላል የቪኦኤው አራሽ አራብሳሪ ያጠናቀረው ዘገባ። ቆንጅታዬ ነች የምታቀርበው የኦሊምፒክስ ችቦ በጀልባ ሪዮ ገብቷል። ሪዮ ጎዳናዎች ላይ ተቃዋሚዎች ስለገጠሙት ፊት በታቀደለት መንገድ ሳይሆን በሌላ አቅጣጫ እንዲጓዝ ማድረግ የግድ ሆኗል። በዘንድሮ ኦሊምፒክስ ዙሪያ ያለው ውዝግብ ይህም ብቻ አይደለም። የሩሲያ አትሌቶችና የአበረታች መድኃኒት ተጠቃሚነት ቅሌት ዓለም አቀፍ ኦሊምፒክስ ፌዴሬሽንን ሩሲያኑ አትሌቶች በሙሉ ከውድድሩ እንዲታገዱ ከሚፈልገው ከዓለም ጸረ አበረታች መድኃኒት ተጠቃሚነት ድርጅት ዋዳ ወርልድ አንቲ ዶፒንግ ኤጀንሲ ጋር ተጣምዶበታል። የዚህ ካምፕ ጉዳይ አለ። ዚካ ብራዚል ውስጥ የጤና መታወክ ገጥሟቸው የተወለዱ ከ1700 በላይ ሕጻናት ለህመሙ ያበቃቸው በትንኝ አማካይነት የሚተላለፈው ዚካ የሚሉት ቫይረስ እንደሆነ ተደርሶበታልና ስጋት ፈጥሯል። የጓምባራራ ባህረ ሰላጤ ውሃ ደግሞ እጅግ በጣም በቆሻሻ የተበከለ ነው። በይፋ ብራዚል መንግስት ደረጃም ባይሆን በተዘዋዋሪ ስለ አደገኛነቱ ማስጠንቀቂያ እየተሰጠ ነው። አትሌቶች በሙሉ የሄፓታይተስ ኤ መከላከያ ይከተቡ፣ ውሃውን እንዳይጠጡ፣ ውሃው ጋም እንዳይጠጉ ብራዚላዊው የሥነ ህይወት ባለሙያ ማሪዮ ሞስካቴሊ ናቸው ሲያስጠነቅቁ የተሰሙት። አምነስቲ ኢንተርናሽናል በበኩሉ ሁከት ይባባሳል የሚል ስጋት እያሰማ ነው። የአምነስቲ የብራዚል ተጠሪ ሪናታ ኔደር ባለፉት ሶስት ወራት ማለት ከሚያዝያ እስከ ሰኔ ባሉት ጊዜያት ውስጥ ማለት ነው፣ ሪዮ ውስጥ በፖሊስ የተገደለው ሰው ብዛት ባለፈው ዓመት በዚህ ጊዜ ከነበረው ጋር ስናነጻጽረው በእጥፍ ጨምሯል። የሆነ ሆኖ የዓለም አትሌቶች ሪዮ ገብተዋል። ህንዳዊት የሬስሊንግ አትሌት ሳካሺ ማሊክ ይሄ ሁሉ ችግር ተደቅኖ ለእኔ እዚህ ቦታ መድረሴ ከጉዳቱ ጥቅሙ ይበልጥብኛል፣ ትላለች። ሰው እንዴት እንደሚቀየር ይገርማል። አሁን ትልቅ ቦታ እየደረስኩ ስለሆነ ድሮ ስጀምር ከምንም ያልቆጠሩኝ፣ ያልደገፉኝ ሁሉ አሁን ጠጋ ጠጋ ይላሉ። በእርግጥ ያኔም ቢሆን አንዳንዶች ድጋፋቸው አልተለየኝም። ሌሎቹ ግን አንቺ ምንድን ነው የወንድ ስፖርት ውድድር ውስጥ መግባትሽ ምን ይባላል እያሉ ሲያላግጡ ቢ ነበር። የዩክሬኗ የጂምናስቲክስ አትሌት ጋኒ ራዚ ዲኖቫ በበኩሏ አሁን እዚህ ውድድር ውስጥ መሳተፌ የሀገሬን ግዛት ክሬሚያን ወራ የወሰደችብንን ሩሲያን እበቀልበታለሁ ትላለች። የእኔ ፍላጎት ጠንካሮች ብርቱ መንፈስ ያለን መሆናችንን በክሪሚያ የተፈጸመብን ነገር ቡድናችንን ይበልጡን እንዳጠነከረ ለዓለም ማረጋገጥ ነው። ሩሲያው ቡድን ውስጥ የመግባት ሀሳቡም የለንም። በሪዮ ኦሊምፒክ ለመወዳደር ከ11 ሺህ በላይ አትሌቶች ተመዝግበዋል። የአበረታች መድኃኒት ተጠቃሚነቱ ቅሌት፣ የውሃ ቆሻሻነት፣ የዚካ ስጋት፣ የተቃውሞ እንቅስቃሴ ሁሉ እንዳለ ሆኖ ይህ ወቅት ብዙዎች ዕድሜ ልካቸውን ዝግጅት ያደረጉበት የለፉበት ነው። ስፖርት ለነገሩ ፈተናን ማሸነፍ ነው። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ጥሩ ዘገባ ነበር ቆንጅት። ሪዮ አርብ ለሞ በቴሌቪዥን ተከታትለሽ ምን ብዬ ነው የጠየኩት? ችቦ እየበራ ነው የሚሄደው ወይስ? መልካም ምሽት ጋለጥኩኝ። እኔም አላየሁም ብዙ ጊዜ እርግጥ ይመስላል። ቁጭ ብለህበት ነው የምትገርመው። እስከ ምሽቱ አራት ሰዓት በአስራ ዘጠኝ በሁለትና በአምስት ሜትር ባንድ ይቀጥላል። እናንተ አድማጮች ከላካቸኋቸው አስተያየቶች ለአሁኑ የመረጥናቸውን እንድትሰሙ እንጋብዛለን Thank አሎ እንደምናችሁ ሰላም ናችሁ? አንድ የአማራ ክልል ኮሚኒኬሽን ሚኒስትር ያቀረባችሁ በጣም ጥሩ ለኢትዮጵያውያን ለሕዝብ ሁሉ ደስ የሚል ሀሳብ ነው ያቀረበው። ምክንያቱ እኛ ጠለትሳችን ራሱ ራሳችን እንድንዋጋ ሕዝቡ እንዲጫረስ አስበውት የነበሩ አልተሳካላቸው የኮሚኒኬሽን ሚኒስቴር የአማራ ክልል ያቀረቡት በጣም ደስ የሚል ነው፣ ጥሩ ነው። እግዚአብሔር ኢትዮጵያን ሰላም ያምጣ። አመሰግናለሁ። ተሻለ እኔ ከአትላንታ ሰላም፣ ሰላም ጤና ስጥልኝ። ቪኦኤ የአማርኛው ክፍል አዘጋጆች ሰላም ጤና ስጥልኝ እያልኩኝ በዛሬው ቀን ስለ ኢትዮጵያ ኦሎምፒክ ወደ ብራዚል መሄድን በማስመልከት ሰፋ ያለ ትንታኔ ሰጥታችሁ ከአትሌቶቻችን መካከልም ደግሞ ኢንተርቪው ሰጥታችሁ ነበረ። በጣም የገረመኝ እነዚህ ሰዎች የኢትዮጵያን ሕዝብ ወክለውና ኢትዮጵያን ወክለው የሄዱ መስሎኝ ነበረ። አልመሰለኝም የኦሮሞ ሕዝብ ብቻ ወክለው የሄዱ እና አማርኛ ማለት የኢትዮጵያ ብሔራዊ ቋንቋ መነጋገሪያ ነው። የፌዴራል ገቨርመንቱ ድሮም እንደዛ ነው፣ ዛሬም እንደዛ ነው፣ አይብሊቭ ወደፊትም እንደዛ ነው። ምክንያቱም አማርኛ ማለት ዘረኝነት ማለት አይደለም፣ ኢትዮጵያ ማለት ዘረኝነት ማለት አልነበረም። ስለዚህ እነዚህ ሰዎች ሌላው ቢጠፋ ብሔራዊና ዓለም አቀፍ ቋንቋቸውን አማርኛ ተጠቅመው የሚፈልጉትን ፍላጎት ለመላው ወደ ኢትዮጵያ ሕዝብ ቢያዳርሱ ምን ያህል ትልቅ ባደረጋቸው ነበረ። ይህ ከሆነ ግን በጣም ትልቅ ጥያቄ ውስጥ የሚያስገባ አትሌቶች ናቸው ማለት ነው። እና የጥሩ ነገር ምሳሌ አልነበሩም። ሳዳምት ይሄን ለማለት ነው። በዚህ ላይ የኦሮሞ ሕዝብ ሰላምና ጤንነትን እንመኛለሁኝ። ኢትዮጵያችን ለዘላለም አንድ ትሁን ያልኩ፣ ለዛሬው አቆም አለ። አመሰግናለሁ። ራስ ተስፋ አስተያየት የላካችሁልን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመር 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። ዝግጅታችን እየተጋመሰ ነው እና በሙዚቃ እረፍት ልንሰጣችሁ እያሰብን ነው። አዲሱ ምን ይመስላል? ጥሩ ሀሳብ ነው። በጣም ተጀምሯል። በጣም ድንቅ ሀሳብ ነው። ድምፃዊውም እንደውም በሙዚቃው ያስታውቃል። ኃይለ ኢየሱስ አንቺ ጎበዝ ነሽ። ንጉሱ ሽኩ ነው። ግርማ ነው። መልካም ምሽት በድጋሜ።

Yemi prasamaire, yemai tafasatum,

ግሩም ምርጫ ነው። አንቺ የወደሸዋል ሀይለ እሱን ንጉሱ አልተቻለም። እንዴት ነው? ወደ ሁለተኛው አጋማሽ ተሸጋግረናል። በምሽቱ አብይ ርስ ላይ እንደተሰማው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉ ስድስት ሳምንታት የመሪነት ስልጠና ከወሰዱት ወጣት አፍሪካውያን መሪዎች ጋር ትናንት ውይይት አድርገዋል። ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና እንዳላቸውም ገልጸዋል። ከፕሬዝደንቱ ጋር በጉባኤው ከተሳተፉት ኢትዮጵያውያን ወጣቶች ጋር ይህንን ዝግጅት ሲከታተል የከረመው ሄኖክ ሰማ እግዜር ውይይት አድርጓል። ለፕሬዝደንቱ ጥያቄ ያቀረበላቸው መስማት የተሳነው ወጣት ሰይፉ ይልማም ሄኖክ ካወያያቸው ወጣቶች መካከል አንዱ ነው። እንከታተል። የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች ጋር ውይይታችን ይቀጥላል። ይሄ መድረክ እናንተ በቀጥታ ከነኚህ ወጣት መሪዎች ጋር የምትነጋገሩበት የምትወያዩበት ነው። የእናንተን ጥያቄዎች ይዘናል። አስቀድመን ቀኑ ሙሉ ስናሰማችሁ ነበረና ታሪካቸውን እንቀጥላለን። በቅድሚያ ራሳቸው እንዲያስተዋውቁ ጋብዛለሁ። ግን ከጎኔ ያለው ሰይፉ ይልማ ይባላል። ፕሬዚዳንት ባራክ ኦባማን ጥያቄ ጠይቋል። ሰይፉ ፕሬዚዳንት ባራክ ኦባማን ያነሳህላቸው ጥያቄ ነበረ። ትንሽ አንዳንዱ በትርጉም ቀልጦ የቀረ ሀሳብ አለኝ ስትል ነበረ። እስቲ ንገሩ። ጥያቄ ብዙ ጊዜ በዲፊ በተለያየ መዋይል የተማሩ ሰዎች ናቸው። አሁን እዚህ ስራ እየሰሩ ያለው ስራ ከተማሩበት ለአፍሪካ ጥያቄውን እናንተ የምትወያዩበት ነው። በያላችሁበት ከጓደኞቻችሁ ጋር ተነጋገሩ። ጥያቄው የዲቪሎተሪ አፍሪካን ኢትዮጵያን በምን ይጠቅማል? ብዙ የሚወጡት አፍሪካውያን፣ ኢትዮጵያውያን የተማሩ ናቸውና አፍሪካን በምንድን ነው የሚጠቅመው የሚል ጥያቄ ነው ለፕሬዚዳንት ባራክ ኦባማ ያነሳው። በነገራችሁ ላይ አዲስ ከተማ ትምህርት ቤት የጋይዳንስና ካውንስሊንግ የተማሪዎች ምክር አገልግሎት ነው የሚሰጠው። በስራው በስፋት ደግሞ ተመልሶ ስለሚሰራው ስራ እንነጋገራለን። ግን ከዛ በፊት ሌሎች እንግዶች አሉን። እስኪ ራስሽን አስተዋውቂንና ምትሰሪውን ስራ ግለጭልን። ሚልሃ ደስታ ባላለሁኝ። የአካባቢ ጥበቃ ጉዳዮች ላይ ነው ምሰራው። በአሁኑ ጊዜ አዲስ አበባ ከተማ ውስጥ የሚገኘውን የአቃቂ ወንዝን የማጽዳት ስራ ላይ ከሲቪል ሶሳይቲ በኩል እሱ ላይ እየሰራው ይገኛለሁ። ይህንንም ደግሞ ስድስት ሳምንት የቆየሁበት ፖርትላንድ ስቴት ዩኒቨርሲቲ የሚባል በሲቪክ ሊደርሽፕ ላይ ቆይቻለሁ። ሚልሃ ከመሄዱ በፊት ራስን ወደ ማስተዋወቅ አንድ ጥያቄ አለኝ የአቃቂ ወንዝን አስመልክቶ በተለይ እዚህ ላይ ጥናት የሚያጠና ሰው አውቅ ነበረ እና ብዙ ወደ አዲስ አበባ የሚገቡ ሰላጣዎችና አትክልቶች ከዛ ተመርተው ወንዙ ውስጥ በውሃ ታጥበው ወደ ከተማ ወደ ገበያ እንደሚቀርቡ አውቅ ነበር እና ሳምፕል ለመውሰድ ጥናት በሚያደርግበት ጊዜ እዛ አካባቢ ያሉ የፋብሪካ ዘበኞች ጥይት እየተኮሱበት ነበር የሚሰራው እና ምን ያህል ፈተና አለው፣ የአካባቢ ጥበቃን በተለይ ደግሞ ጥናት ማጥናት ያለውን ሁኔታ ለማሳወቅ በጥናት ፈተናው ምንድን ብዙ ፈተናዎች አሉት። አይደለም ገበሬዎቹ ጋር እየሄድክ እየጠየቅ ብቻ ሳይሆን እንዲሁ ሄደ ሳምፕል ለመሰብሰብም ለማየትም ፎቶ ለማንሳትም ስትሄድ በጣም በጠዋት ካልሄድክ በስተቀር ወጥተው ድንጋይ የሚወረውረብ ሰው አለ። ኅብረተሰቡ ራሱ አንዳንድ ጊዜ በጣም የሚገርም ነገሮችም ይለል ይህን ፎቶ አንስተሽ ወስደሽ ልታሳይብን ነው ይላሉ እና የሚገርመኝ ጉዳይ ይሄ ወስዶ ማሳየቱ አሳፋሪ ጉዳይ ከሆነ ለምንድን ነው መንከባከብ የማንችለው በሚለው ነገር ሁልጊዜ ጥያቄ ይሆንብኛል። ግን ከዛም በላይ ደግሞ ያው ገበሬዎቹም እነዚህ ጥናቶች ከዚህ በፊት ሲወጡ ገበያቸውን ጎድቶባቸዋል። እነዚህ ጥናቶች ወጥተው ተመልሶ ለእነሱ የሚጠቅሙ ነገሮች ግን አልተሰሩላቸውም። ጥናቱ ወጣ። ይሄ እንግዲህ እኛ ማድረግ የምንፈልገው ነገር ጥናቱንና መሬት ላይ ወርዶ የሚሰራውን ነገር ደግሞ ለማገናኘት ነው። ይሄ ውሃ መጥፎ መሆኑ ከታወቀ ለምን ይመረትበታል? ለምን ያ የሚመረትበት ከሆነ ደግሞ በዛ መካከል ያሉትን ችግሮች ለመፍታት እያሰራ ሆነ። ስሜ ኑር ሀሰን መንሱር እባላለሁኝ። ቆይቴ የነበረው በቢዝነስ ኤንትርፕርነርሺፕ ትራክ ውስጥ ክላርክ አትላንታ ዩኒቨርሲቲ የሚባል ሂስቶሪካሊ ብላክ ኤን ኮሌጅ ዩኒቨርሲቲ ከሚባሉት ውስጥ የመጀመሪያው ዩኒቨርሲቲ ነው። ጥቁሮች ያቋቋሙት ዩኒቨርሲቲ ነው። እዛ ውስጥ ለስድስት ሳምንታት ነበር የቆየሁት። አሁን እየሰራሁበት ያለሁት አገልግሎት ኦንላይን ፔመንት ሲስተም ወይም ተመሳሳዩ እዚህ በአሜሪካ እንዲሁም በዓለም ላይ የሚታወቀው የፔፓል ሲስተም ተመሳሳይ የሆነ ፕላትፎርም ለኢትዮጵያ ገበያ አቅርበናል። ምን ይባላል? እሱን ልመጣበት ነበረ። ቀደም ቀኝ ቸኮል ኳ የኔፔ ይባላል። የኔፔ ኦንላይን ፔመንት ሲስተም ነው ድርጅቱ የኔፔ ፋይናንሻል ቴክኖሎጂስ ይባላል። በስድስት ወጣቶች የተቋቋመ ድርጅት ነው። የዛ መስራች ከሆኑት አባላት ውስጥ አንዱ ነኝ። አራት ዴቨሎፐሮች፣ አንድ የማርኬቲንግ ና ግራፊክስ ዲዛይነር እና እኔ ደግሞ የንግድ አማካሪና የንግድ ባለሙያ ሆኜ የቡድኑ አባል በመሆን እየሰራን ነው። በቅርቡ እንደውም ከዳሽን ባንክ ጋራ የነን ዲስክሎር አግሪመንት ገብተን የሙከራ አገልግሎት ልንጀምር በዝግጅት ላይ እንገኛለን። እሺ ማሌክ ተስፋ ይባላለሁ። በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው የምሰራው። አሁን በነበረኝ ስድስት ሳምንት ቆይታ በብሪጅዋተር ስቴት ዩኒቨርሲቲ ማሳቹሴትስ በፐብሊክ ማኔጅመንት ትራክ ውስጥ ነበር ሰሰለጥን የነበረው። ወደዚህ ያሊ ፌሎውሺፕ እንድሳተፍ ያደረገኝ ግን ሞር ውጭ ጉዳይ መስሪያ ቤት የምሰራው ስራ ሳይሆን ከዛ በፊት ለሁለት አመታት በዩኒቨርሲቲ መምህርነት አገልግዬ ነበር እና እዚያ ላይ በተለይ በኤጁኬሽን ላይ ነበር የምሰራው እንዲሁም በጀንደር ኢሾዎች ላይ ይሳተፍ ነበረ። በተለይ ኤጁኬሽን ላይ ከቋንቋ ጋር በተገናኘ ሁለቱ ዩኒቨርሲቲዎች ላይ ሰርቼ ነበረ። ስፔሲፊክሊ እንግሊዝኛ ቋንቋ ላይ በተመለከተ ምክንያቱም እንግሊዝኛ ቋንቋ የትምህርት ቋንቋችን እስከመሆኑ መጠን በነበረኛ የሁለት አመት ማስተማር ስራ ላይ በጣም የእንግሊዘኛ እጥረት መኖሩ ብዙ ተማሪዎች ዩኒቨርሲቲ ሲገቡ እንግሊዝኛ ቋንቋ ባለመቻላቸው ምክንያት ትምህርት መቀበላቸው ላይ በጣም ችግር ፈጥሮባቸዋል። እዛ ላይ ነበረ ሲሰራ የነበረው። ሁላችሁንም እናመሰግናለን። በቀጥታ አትቪ ማሀሪክ ላይ ጥያቄዎቻችሁን መቀበል ጀምረናል። ጥያቄዎቻችሁን፣ አስተያየቶቻችሁን አቅርቡ። የሚሰሩትን ስራም ሰምታቸዋል። በጣም ግሩም የሆኑ ወጣቶች ናቸው። ስራቸው ደግሞ በማህበረሰባቸው ውስጥ ለውጥ ለማምጣት የሚሰሩ ናቸው። ስለዚህ በጣም የተናገርከው ነገር ደስ ስላለኝ የክፍያ ጉዳይ ስታወራ ብር መሸከም ራሱ በነገራችን ላይ ኬንያ ስትሄድ እምፔሳ ማንንም ሰው በስልክ ቴክስት አድርገህ መክፈል ትችላል። እና ኢትዮጵያ የገንዘብ ዘርፉ ወይም ደግሞ የፋይናንሻል ሴክተሩ በጣም ክፍት ስላልሆነ እንዴት ነው የሚያሰራ ነው። እናንተ የኢትዮጵያ ብሔራዊ ባንክ የሚያስቀምጣቸው የመተዳደሪያ ዳይሬክቲቮች አሉ። በየጊዜው የሚወጣ እና ከሁለት ዓመት በፊት የወጣ የሞባይል ባንኪንግ እና የኢንተርኔት ባንኪንግ አገልግሎትን ለመምራት እና ለማስተዳደር የሚያስችል ዳይሬክቲቭ ይወጣል እና በዛ ዳይሬክቲቭ አማካኝነት የዚ አይነት አገልግሎቶችን መስጠት የሚቻልበት ኦፕን የሆነ ቅጽ አለ የተጻፈ እና በዛ መሰረት ላለፉት አመት ከስድስት ወር አካባቢ የፈጀ ያክል ኢንቨስቲጌሽን እና ዴቨሎፕመንት ሪሰርች የሚፈልግ ነገር ሰርተናል። ባይ ዘ ወይ ወደዚህ ሲስተም የመጣንበት ክፍያ ስነ ስርአቱን፣ የኦንላይን ክፍያ ስነ ስርአቱን ለማዳበር የተነሳንበት ዋና ምክንያት ከዛ በፊት የኦንላይን ሾፕ ባለሱቅ የሚባል የኦንላይን ሾፕ ነበረ እንዲሁ በጓደኞቻችን የተቋቋመ ና አገልግሎት ለመስጠት የባህል ልብሶችን ወደዚህም ወደ ተለያዩ ዓለማት ክፍሎች ለመሸጥ የሚያስችል እዛውም ኢትዮጵያ ውስጥም ለመሸጥ የሚያስችል ፕላትፎርም ነበረ። ነገር ግን ማሰራት አልቻለም፣ ወይም መስራት አልቻለም፣ ማትረፍም አልቻለም ንግዱ ምክንያቱም የዚህ አይነት የክፍያ ስነ ስርዓት ስላልነበረ እና ያንን መፍትሄ ለማበጀት በሚል የተቋቋመ እንቅስቃሴ ነው እና ውልደቱም ያው ከአንድ ከመስራች ከነበሩት መካከል አቶ ሲሳይ ጌትነት የሚባል ጓደኛ፣ እና አቶ ኤርሚያስ ኃይለ ኢየሱስ የሚባል ጓደኛ የጀመሩት እና ከዛ በኋላ እኛን ሲያማክሩን፣ አሀ ይሄማ ትልቅ መፍትሄ የሚያስፈልገው ችግር ነው። ስለዚህ መስራት አለብን ተባብለን ያው ባለፉት ያለፈውን አመትና ከስድስት ወር ያለፈ ጥናት ከጨረስም በኋላ ሲስተሙን አዘጋጅተን ለገበያ ልናቀርብ ችለናል። ጥያቄ እየመጣልን ነው የኔ ፔይ የሞባይል አፕ ወይም አምድ በዓለም አቀፍ ነው ወይስ በኢትዮጵያም ነው ብሎ አዲስ መኮንን ጥያቄ አቅርቦላል። ደስ የሚለው ነገር ይህንን ፌሎሺፕ ካገኘሁ በኋላ ወደ አሜሪካ ከመጣሁ በኋላ ፓርትነርሽፕ ያስፈልገዋል ይሄ ስራ ዓለም አቀፍ ባንኮች አገልግሎት መስጠት የሚችሉ ባንኮች ጋራ የትብብር ስምምነት ያስፈልገዋል ኢትዮጵያ ውስጥ ገንዘብ አስገብቶ ለመላክ እንዲያስችል። ስለዚህ ያንን ለማድረግ አሁን የተስማማናቸው በንግግር ላይ በውይይት ላይ ያለንበት መልኩ አለ። ከዌልስ ፋርጎ እንዲሁም ባንክ ኦፍ አሜሪካ ጋራ ግንኙነት ያላቸው ነጋዴዎች፣ ኢንቨስተሮች የአሜሪካ ኢንቨስተሮች ጋራ ኮንታክት አለኝ ያንን ነገር ወደ አገር ቤት ከሄድኩኝ በኋላ ወደ ስራ እንዴት መለወጥ ይቻላል የሚለውን ከቡድኔ ጋራ ተስማምተን ወደሚቀጥለው ስቴፕ ስንሄድ በእርግጠኛነት የመኒ ትራንስፈር አገልግሎቱን ለመስጠት የሚያስችል አቅም ይኖረናል። ሲስተሙ ለዛ ብቁ ነው። ከዛ በተረፈ ስምምነቱ ልክ እንደጸደቀልን ስራውን እንጀምራለን። እንደውም ሀሳባችን በዌስተርን ዩኒየን እና በሌሎች የሀዋላ አገልግሎት ምክንያት የሚደርሰው የክፍያ መጠን አስር ፐርሰንት ነው እና ከዛ በላይ ስለዚህ እኛ ኖርማሊ በሶስት ፐርሰንት ክፍያ ኮሚሽን ሬት ትራንስፈር የምናደርግ ከሆነ ወደ ሀገር ቤት ፈሰስ የሚደረገው የፎሬን ኤክስቼንጅ ሪዘርቭ ይጨምራል። ስለዚህ ለሀገሪቷም የተለያዩ የኢኮኖሚ ኢንቨስትመንቶች፣ እንዲሁም እንቅስቃሴዎች ግባት የሚሆን የፎሬን ኤክስቼንጅ ሪዘርቭ ይጨምራል ብለን እናስባለን። ያንን ከተሳካልን ለኢኮኖሚው በቂ የሆነ አምድ እንፈጥራለን ብለን እናስባለን። አስተያየቶቻችሁ እየደረሱ ነው። በጣም እናመሰግናለን። እናንተ ናችሁ አስተያየቶቹን የምትልኩት። የእኛ ስራ ከነሱ ጋር እንድትወያዩ መድረኩን መፍጠር ነው። የእናንተ መድረክ ነው። ይሄ በጣም ደስ የሚል አስተያየት መጥቶልናል። አዲስ መኮንን ነው። ሄኖክ ይህንን ውይይት በማዘጋጀት አመሰግናለሁኝ። ለሰይፉ ጥያቄ አለኝ። ፈተናዎቹን እዚህ ለመድረስ ተቋቁመህ እንዴት ነው እዚህ የደረስከው? አንደኛው ጥያቄ እሱ ነው። እና በጣም በተለይ ደግሞ የአካል ጉዳተኞች ለእንደዚህ አይነት ትልቅ ቦታ ለመድረስ ሁኔታቸውን ያለባቸውን ፈተና ተቋቁመው እዚህ ቦታ በመድረሳቸው በጣም ደስ ብሎኛል። አመሰግናለሁኝ ብሏል። እንግዲህ ስለ ፈተናዎችህና እንዴት ደግሞ እንደምትወጣቸው ግለጽል በደንብ ነው የማመሰግነው እኔ ያው መስመድ የነሳኸውን መስመት መሆኑ ሀይል ዲሴ እንባላለን እሱ ደግሞ በፍ በተግባር ለማሳየት ጥራት መድረቀው አስተያየቶች እየመጡ ነው። አዲስ መኮንን በጣም ነው ማመሰግነው፣ ሰይፉ በጣም በጣም አይምሮህ ብሩህ የሆንክ ሰውነህ ይህንን ስራህን ደግሞ ኢትዮጵያ ሄደ በተማሪዎች አብረው በሚሰሩ ሁሉ ታስፋፋለህ የሚል ተስፋለኝ ብሏል። እናመሰግናለን በአምላክ በፈቃዱ ደግሞ ለሁላችሁም እግዚአብሔር ይባርካችሁ ይሙላላችሁ፣ ብሏቸዋል። ከመጨረሳችን በፊት ይሁን ነገር ሆድ ይቆርጣል። በጣም ወሳኝ ነገሮች አሉ። የአካባቢ ጥበቃ በጣም ወሳኝ ነው። ኢትዮጵያ ውስጥ የአካባቢ ጥበቃ እንግዲህ ከአካባቢ ብክለት ጋር በተያያዘ እንደዚሁም በዓለም አቀፍ ደረጃ ካለው ብክለት ጋር በተያያዘ ሀገራችን በድርቅ ተጠቅታ ነበረ። ሰፊ የሆኑ ችግሮች አሉ። ወደ አንቺ ልምጣ። ና ሚልሃ የአካባቢ ጥበቃ አስፈላጊነቱ ምንድን ነው? እንዳንቺ ያሉ ወጣቶችስ ለምንድን ነው መሳተፍ ያለባቸው በአካባቢ ጥበቃ ዙሪያ? መጀመሪያ የወጣቶች ጉዳይ ላይ ልምጣ። ለምሳሌ እኔ የምሰራበት አሁን የአቃቂ ወንዝ ለማጽዳት ሰላሳና አርባ ዓመት የሚፈጅ ስራ ነው። ስለዚህ እንግዲህ እኔ በማረጅበት ጊዜ ብዙ ተጠቂዎች ያስፈልጋሉ። ስለዚህ እኔም ሆነ አሁን የሚመጡት ወጣቶች ያንን ተተኪ ስራ የሚሰራ ሰው ብዙ ያስፈልጋል። አሁንም አቃቂ ላይ በጣም ብዙ የጤና ጉዳቶችን እያመጣ ነው ያለው። በተለይ እዛ አካባቢ ለሚኖሩት ሰዎች፣ እንዲሁም ወንዝን በምናይበት ጊዜ አዲስ አበባ ያው ወንዝን ተከትሎ የተመሰረተ ከተማ ባይሆንም ብዙ ቦታዎች በምናይበት ጊዜ ውሃና ወንዞች የከተማ ሕይወትና የልብ ትርት አይነት ሆኖ ነው የሚቆዩት እና ይሄ የፐብሊክ ስፔስ ሰው ጊዜውን የሚያሳልፍበት፣ እንዲሁም ብዙ ኢኮኖሚያዊ እና ማህበራዊ ነገሮችን የሚያካሂዱበት ቦታ ነው እና ለሕብረተሰቡ ሪሶርስ ነው የሚሆነው። አሁን ግን ሪሶርስ ነው ብለን አይደለም የምናየው ያለ ነው የወንዞችን በተለይ። እና አንደኛው ግን የጤና ጉዳይ አንደኛ ነገር ነው። ወደ ድርቅ ስንሄድ አሁን በቅርብ አንድ አምስት ወር በፊት ጥናት እያካሄድኩ የነበረ አፋር ውስጥ ድርቁ ልክ ሊነሳ በነበረበት ጊዜ ውስጥ እና ያንን ስታይ ይሄ የአካባቢ ብክለት እና የአየር ንብረት ለውጥ ብቻ አይደለም ያን ችግር የሚያመጣ ብዙ ችግሩን ያመጣው ጉዳይ የማኔጅመንት ጉዳይ ነው። የናቹራል ሪሶርስ ማኔጅመንት ጉዳይ ነው። ውሃችንን በአግባብ አለመጠቀማችን፣ የውሃ ዲስትሪቢሽን፣ ማህበረሰቡ አንዳንድ እነሱን የሚወክል ውሳኔዎች ላይ ናቹራል ሪሶርስ በተመለከተ ተሳታፊ ስለማይሆኑ እንደሚያስፈልጋቸው አይነት ፖሊሲዎች ባለመወቃራቸው የእሱ ተጎጂ ሆነዋል። ሁልጊዜ የድርቅና የብክለትን በምናወራበት ጊዜ ተፈጥሯዊ ጉዳይ ብቻ አይደለም፣ የማኔጅመንት ጉዳይ ነው ብዙ ችግር የሚያመጣ። በጣም እናመሰግናቸዋለን። መልካም ምሽት። እናመሰግናለን። ወደ ዩናይትድ ስቴትስ መጥተው የመሪነት ስልጠና ከወሰዱ ወጣቶች ጋር የተደረገውን ውይይት ነበር ያደመጥነው። ወጣቶቹን እናመሰግናለን። ግሩም ውይይት ነው። ሄኖክ ሌሎችም የሚያነጋግራቸው አሉ። አብርሃም እንድሪያስ እባላለሁ። ፌስቡክ ላይ ፈልጋችሁ አድ ብታረጉኝ፣ በቢዝነስና ኢንተርፕርነርሽፕ እንዲሁም አግሪፕርነርሽፕ ግብርናንና ኢንተርፕርነርሽፕን አንድ ላይ ባጣመረ መልክ ዲስከስ ለማድረግ በጣም ደስተኛ ነኝ እያልኩ እኔ ግሩም አሰፋ እባላለሁ። ልታገኙን ከፈለጋችሁ ፌስቡክ ላይ ግሩም አሰፋ ጂአር ደብል ኦኤም አሰፋ ነው። እሺ፣ አመሰግናለሁ። እኔ ምህረት አምሳሉ እባላለሁኝ። ፌስቡክ ፔጄ ምህረት አምሳሉ፣ ኤምኤችአርኤቲ አምሳሉ። ትዊተር ላይም አለሁኝ አክቲቭ ነኝ፣ ምህረት አምሳሉ ማንኛውንም የእናቶችና የህጻናት ጤናን በሚመለከት እንዲሁም ደግሞ ትምህርታቸውን መቀጠል ለሚፈልጉ በማስተርስ በፒኤችዲ መቀጠል ለሚፈልጉ ና ማንኛውንም ምክር ለሚፈልጉ አለሁኝ። አመሰግናለሁ። ሞላሌ በላይ ይባላለሁ። በኮንዶ ዩኒቨርሲቲ ነው የምሰራው። ፌስቡክ ላይ ሞላሊ በላይ ብላችሁ ታገኙኛላችሁ። ተለያየ በተለያየ የማስተማር የምርምር ና የማህበረሰብ አገልግሎት ስራ ያላችሁ ኮንታክት ብታደርጉኝ መልሳለሁ። አመሰግናለሁ። አንድ ቃል ላንሳላቸው። አንድ ሰው በሚኖርበት ወይም በምትኖርበት ቦታ በጣም ትልቅ ለውጥ ማምጣት ይችላል፣ ትችላለች። one person can be a force for positive change የፕሬዚዳንት ኦባማ ንግግር ነው። የእናንተ ምላሽ? ከዚህ ንግግር በፊትም እኔ አገር ወይም ደግሞ ድርጅት፣ በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩም ለውጥ የሚመጣው በግለሰብ ደረጃ ነው። ያን ለውጥ የሚፈጥረው በግለሰብ ደረጃ ያለ ሰው ነው እና ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። እኔ ኢትዮጵያ ውስጥ የምሰራው ሜካናይዜሽን ላይ ትንንሽ መሬት ያላቸው ገበሬዎች ላይ ነው። ኢትዮጵያ 85 ፐርሰንት ገጠር የሚኖር ሕብረተሰብ ስላላት እኔ በምሰራው ስራ 85 ፐርሰንት በአንድ መቀየር አልችልም ወይም ደግሞ ለገበያ ብዬ የመረጥኩትን አካባቢ በአንዴ መቀየር አልችልም። አንድ ሰፈር ያሉ በአንዴ ብዙ ሰዎችን እንኳን መቀየር አልችልም። በምችለው በአቅሜ አንድ ሰው ሁለት ሰው የምለውጥ ከሆነ የተለወጡት ሰዎች ብዙ ኦፖርቹኒቲ ለሌላ ሰው ይከፍታሉ። ስለዚህ አንድ ሰው አንድ ሰው ላይ ለውጥ ሊፈጥር ይችላል። አንድ ሰው በሂደት ብዙ ሰዎች ላይ ሊፈጥር ይችላል። ስለዚህ ይሄ ለእኛ ጥሩ ትምህርት ነው። ከምናውቀውም አንጻር እንደ ቫሊዴሽንም ደግሞ ማረጋገጫ ጥሩ ንግግር ሆኖ አግኝቸዋለሁ። ጥሩ የመሪነት ጉዞ እንደነበራችሁ ተስፋ አደርጋለሁኝ። ሁላችሁም አንድ ጥያቄ ያለ ሰብስቤ ዳርጌ ነው ክሎታችሁን ኢትዮጵያ ላሉ ወጣቶች ሰብስባችሁ ታካፍላላችሁ ወይ? እኔ እዚህ ላይ አንድ ነገር ልጨምርና ከስብሰባም ውጪ የማህበረሰብ የመገናኛ ብዙኃን ቴክኖሎጂዎች አሉ። እናንተ ደግሞ በዚህም የእድሜ ኩዮቻችሁ ጋር መገናኘት የምትችሉበትን መድረክ መፍጠር ትችላላችሁ። ፕሬዚዳንት ባራክ ኦባማ ምስን ሲሉ ነበረ በማህበረሰብ ድረገጽ ላይ ያለ ጥርጥር እዚህ ይሄ እድል ውስጥ በድብቅ የሚገኝ ትልቅ ኃላፊነት አለ። ያ ደግሞ ኃላፊነት ምንድን ነው? እኛ ያገኘነው እድል እድሉን ላላገኙ ሰዎች ለማስተላለፍ በተጻፈ ወይም በተደነገገ ነገር ላይ ባይሆን በውስጣዊ የታወቀ ቃል መግባትም አለበት። ያንን ስል ምን ለማለት ነው? እኛ የምናውቃቸውን ነገሮች ወደ አሜሪካ መጥተው ይህንን እድል ያላገኙ ብዙዎች አሉ። ያንን ግን ወደ እኛ ሀገር እኛ ሀገር በሚገኘው ሪሶርስ ወደ እኛ ሀገር በሚገኘው የነባራዊ ሁኔታ ውስጥ አስገብተን ማስተላለፉ ግዴታ እዚህ ላይ ለመጨመር ምናልባት ከአራት ወር በፊት እኔ የያንግ አፍሪካን ሊደርሽፕ ኢኒሽቲቭ ሪጅናል ሊደርሽፕ ሴንተር ፌሎ ነበርኩኝ። የዛ አልሙናይ ነኝ። ከዛ በኋላ እያደረገ ያለ ነው ምንድን ነው ኢትዮጵያ ካንትሪ ቻፕተር እንዲኖራት ከኢትዮጵያ ካለው የዩኤስ ኤምባሲ ጋር ሆነን አብረን እየሰራን ነው። ኦልሬዲ ኢናጉሬትድ ሆኗል፣ ተከፍቷል። የኢትዮጵያ ቻፕተር ከወጣቶች ጋር ሀይ ስኩል ካሉ ኤሌመንተሪ ካሉና የዩኒቨርሲቲ ተማሪዎች ጋር ኦልሬዲ አብረን እየሰራን ነው። ከዛ አሁንም ምን እንደምትሰሩ እስኪ መቼ እንደሚጀምር ይሄን መረጃ በጣም የሚፈልጉት ብዙ ወጣቶች ስለሚኖሩ እስኪ ንገሪያቸው። እንዴት ሊጠቀሙበት ይችላሉ? እንዴት ሊያገኙት ይችላሉ? መረጃውን ስጫቸው። እሺ፣ ላውንች የተደረገው እኔ እዚህ ያለሁኝ የዛሬ ሳምንት፣ አራት ሳምንት አካባቢ ነው። ፌስቡክ ፔጃችን ላይ ያሊ ሪጅናል ሊደርሽፕ ሴንተር ኢስት አፍሪካ ኢትዮጵያ አልሚናይት ቻፕተር የሚላለ እሱን ላይክ ቢያደረጉት ማንኛውንም ኢንፎርሜሽን ማግኘት ይችላሉ። እኔም ምህረት አምሳሉ እባላለሁ። በፌስቡክ ፔጅ ሪቻውት ቢያደርጉኝ ማንኛውንም ኢንፎርሜሽን ሊሰጣቸው ይችላለሁ። ይሄ ሪጂናል ሊደርሽፕ ሴንተር ኬንያ ነው ያለው። ከዚህ ከአሜሪካው ትንሽ ቀለል ያለ ውድድር ወይም ኮምፒቲሽን አለው የተሻለ ቁጥር ያለውም ሰው ይቀበላሉ። ና ያንን አፕላይ እንዲያደረጉ በጣም አበረታታቸዋለሁኝ። ስለዚህ ያንን በመጠቀም ደግሞ አሁን ከዚህ ከማንዴላ ዋሽንግተን ፌሎሺፕ ስመለስ አንደኛ ሁለቱ ያሊ ሪጅናል ሊደርሽፕ ሴንተር ና የዚህኛው አንድ ላይ አድርገን ሜንተርሽፕ ላይ የዊሜን ኤምፓወርመንት ላይ እንደዛ እንደዛ ነገሮች ላይ ሞር ለመስራት አስባለሁ። አንድ ላይ ለመስራት እናስባለን። ምናልባት እዚህ ጋር ለመጨመር ያንግ አፍሪካን ሊደርስ ኢኒሽቲቭ እዚህ አሜሪካ ውስጥ ወይም ሪጅናል ሊደርሽፕ በመምጣት ብቻ አይደለም። ያሊ ኔትወርክ ሜምበር መሆን ይችላሉ። ወጣቶች ኦንላይን ኮርስ ላይ በነጻ የሚወሰድ ኦንላይን ኮርስ አለ። በዚህ አጋጣሚ መናገር የምፈልገው እኔ ለመጀመሪያ ጊዜ አይደለም ያመለከትኩት፣ ሁለተኛ ጊዜ ነው። ማመልከት አለባቸው፣ ተስፋ መቁረጥ አያስፈልግም። ያው ህልም ብሏል ፕሬዚዳንቱ። እሳቸውም ሲናገረው ነበር ስለ ድሪም። ወጣቶች ያን ነገር ህልማቸውን ለማሳካት ጥረት ያስፈልጋል። ዝም ብሎ የሚመጣ ነገር እንዳልሆነ መናገር እፈልጋለሁ እና እድሉ ሰፋ ያለ ነው ሜምበር መሆን ይችላሉ። የተለያዩ እድሎችም ስለሚኖሩ ዋናው ነገር አሁን ምናልባት እንዴት አድርጋችሁ ታካፍላላችሁ በሚለው ነገር፣ ለምሳሌ እኔም ሌሎቹ ጋርም ስናወራ ነበር ሂደን ወደ ኢትዮጵያ ከተመለስነ በኋላ ወጣቶቹ የሚያመለክቱ ወጣቶችን ከዩኤስ ኤምባሲ አዲስ አበባ ካለው ጋር በተለያዩ ከተሞች ጋር ፕሮግራም አላቸውና እኛም ልምዳችን በማካፈል የነሱ ያላቸውን የተነሳሽነት ደረጃ ከፍ ከማድረግ አንጻር መስራት እንችላለን ብዬ አስባለሁ። በመቀጠል የሚቀርበው ሳይንስና ቴክኖሎጂ ነው። አብራችሁን ቆዩ። ያለንበት ዘመን የዕለት ተዕለት ሕይወታችን ከጠፍር ጋር የተሳሰረ ነው። ለአፍሪቃ በጠፍር ይዞታ ኋላ ቀር ከሆነ የዓለም ክፍሎች ቀዳሚዋ ነች። ለዘመኑ የጠፈር እንቅስቃሴና ስለ አፍሪካ እንዲሁም ስለ ኢትዮጵያ የጠፈር እቅዶች ማብራሪያ የሰጡን ዶክተር ክላሌ አድሃኖም ዛሬም ውይይታቸውን ይቀጥላሉ። ዶክተር ክላሌ አድሃና የኢትዮጵያ የህዋ ሳይንስ ማህበር ሊቀመንበር ሆነው ሲያገለግሉ የቆዩ ሲሆኑ አሁን የምስራቅ አፍሪካ የህዋ ሳይንስ ማስተባበሪያ ዋና ዳይሬክተር ናቸው። ሰለሞን አባታ ነው ያነጋገራቸው። ይሄኛ ሴክተር ያለ ሳተላይት ይሰራል ብዬ ማለት በማይችልበት ደረጃ ነው ያለ ነው። ሁሉንም አቀፍ ሆኗል ማለት ነው። አሁን የሳተላይት ቴክኖሎጂ እስቲ ወ ምንድን ነው የሚል መሰለህ ሰለሞን? እሺ፣ አሁን ኢትዮጵያ ወይም አፍሪካ እየፈለገች ያለችው ዳቦን ነው። አሁን እንደሱ የሚሉ አሉ። በትክክል እየፈለገ ያለ እናንተ ግን ሁለት ካላበዳችሁ በስተቀር እንደ ስለ ስፔስ ታወራላችሁ ይላል። አሁን ሁለቱን ላይ አይተን፣ እኔ ወደ ጨረቃ መሄድ ወደ ማርስ መሄድ ዲፕ ስፔስ የምንለው ይሄ ኤክስፕሎር እናድርግ ወይም ደግሞ እንፈትሽ አላልንም። ህዋ ውስጥ ገብተን እንመራመር አይደለም ነገሩ አላልንም፣ አላልንምም። አቅሙም አይኖርም። የሰው አቅምም የገንዘብ አቅም አይኖርም። ይሄ ከጊዜ በኋላ ይሰራል። አቅም ስንፈጥር ትክክል ይሰራል። ነገር ግን አሁን እያልን ነው ያለ ነው ምንድን ነው እዚህ ለወር ስፔስ ለው እርዝ ኦርቤት የሚባለው ማለት ወረድ ያለውን ማለት ነው። በቅርብ ያለው የምድር ምህዋር እስከ ሰላሳ ስድስት ሺህ ኪሎ ሜትር ያለው ከኢኳቶር ወይ ምድር ወገብ ወደ ላይ እስከ ሰላሳ ስድስት ሺህ ያለው ከአራት መቶ አካባቢ እስከ ሰላሳ ስድስት ሺ ያለው ነው ሳተላይቶች ያሉበት ማለት ነው። እንደየባህሪያቸው ቅርብ ያለ ሳተላይቶች አሉ፣ ሩቅ ያሉ ሳተላይቶች አሉ ማለት ነው። ለምሳሌ ስፔስ ስቴሽን አለች አይደል? ኢንተርናሽናል ስፔስ ላይ ጣቢያ ጣቢያ ውስጥ አራት ጣቢያ መቶ ሃያ አካባቢ አራት መቶ አባ አራት መቶ ከአራት መቶ እስከ አራት መቶ አርባ አካባቢ መካከል ላይ ያለችው ና እሱ ራሱ እንግዲህ ከመሬት ወገብ ወይ ወደ ላይ ማለት በኪሎሜትር አራት መቶ አርባ ኪሎ ሜትር ማለት ነው። ከአራት አራት መቶ አርባ ባለው ረንጅ ነው። ስለዚህ ሌሎች ሳተላይቶችንም እንደ የባህሪያቸው ማለ ኦዘርቨሽን የምንላቸው መሬት ምልከታን የሚያደርጉት ማለት ነው። በካሜራ ሲስተም ስለሆነ ወደ ቅርብ ነው የሚሆኑት ማለት ነው። እስከ ስድስት መቶ ከስ ስምንት መቶ በታች ናቸው የሚሆኑት ስምንት መቶ ኪሎ ሜትር በታች ናቸው የሚሆኑት። ከዛ በላይ ወደ ሰላሳ ስድስት የሚጠጉ ደግሞ የቴሌኮሙኒኬሽን እና ብሮድካስቲንግ እንደ ዜና ማሰራጫዎች ማለት ነው። ነሱ እነሱ ላይ ነው የሚሆኑት ማለት ነው። እሱ ነው። ሌላው ይሄ ሬዲዮ ማለት ነው። ሬዲዮም ከስፔስ ጋር በተያያዘ መሰለኝ ሬዲዮ የሚሰማ አሁን እናንተም በሬዲዮ አደለ? አሁን ኢንፎርሜሽኑ እያሰራጫቸው ያላቸው እሱም ቤስ ወይም ሕዋን መሰረት ያደረገ ነው እንጂ ዝም ብሎ የሚመጣ ነገር አይደለም። ትክክል ነው። ቴክኖሎጂም በስፔስ ባለ ወይ ሕዋ ባለ ቴክኖሎጂ ነው ክል በሁለቱም ነው አሁን እኛ እያሰራጨን ያለ ነው። በሳተላይትም በሜትር ባንዶችም ነው እያሰራጨን ያለ ነው። እና የሳተላይቱ ይበልጥ ጥራት እንዳለው ነው የሚታመነው። ስለዚህ ይሄን እያንዳንዱ የምንሰራው ስራ እያንዳንዱ ኮሚኒኬት የምናደርገው ከአንዱን ክፍለ ዓለም ወደ ሌላ ከአንዱ ሰው ወደ ሌላ ሰው ከአንዱን ሀገር ወደ ሌላ ሀገር የምናደርገው በሙሉ ሳተላይት ማዕከል ያደረገው ግንኙነቶች እየ በመፍጠር ነው እና እነኛ ነገሮች እንግዲህ ወደ አፍሪካ ወይ ወደ ኢትዮጵያ ስናመጣው ታዲያ ምን እያደረግን ያለ ነው የሚለው ነገር ይጠይቃል። ኦኬ አወራችሁ፣ ይሄን ይሄን አላችሁ፣ ማለው ብዙም ጥሩ ይናገርም አለ አይሆንም ብሎ ይከራከርም አለ መከራከሩም ይሆናል የሚለው ሁለቱም የራሳቸው ጎራ ስለሆነ፣ እኔ ሁለቱም መጥፎ ናቸው አይደለም፣ በየራሳቸው እይታ ስለሚያዩት እኔን ብጠይቀኝ ግን ኦኬ ስንጀምርም ነው ማለት ነው። ቀደም ብለን እኛ ለምሳሌ ትምህርት የጀመርነው በቤተክርስቲያን አካባቢ ትምህርት ቤት የተጀመረው ሞደርን ኤዱኬሽን ከመምጣት በፊት ቆሎ ተማሪ ሆነን በአብዛኛው ሰው በተለይ ሲኒየር ሰዎች የምንላቸው ወይ ተለያዩ ሰዎች የምንላቸው ቆሎ ተማሪ ሆነን የጀመሩት። አሁን ግን ያን ትሬንድ አይደል አሁን የምንከተለው ዘመናዊ ትምህርት ስለመጣ ዘመናዊ ትምህርት ከኬጂ ጀምሮ ወደ አስራ ሁለት ከአስራ ሁለት ጨርሰው ከዛ ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት ይገባል የመማር ደረጃ አለ። ዘው ብሎ አንድ ህፃን ዝም ብለ ሀይስኩል አይገባም፣ ወይ መካከለኛ ሁለተኛ ደረጃ አይገባም። እኛም የስፔስ ጉዳይ ስንል ዘው ብለን ጨረቃ እንሂድ ወይ ማርስ እንሄዳ ኒድ መሰረታዊ የሆኑ የሳይንስ ክህለቶች እና እውቀቶች አሉ። ይሄን ጄኔሬሽን፣ ወጣቱ ጄኔሬሽን ይሄን ካላስጠናን ወደዛ እንዲገባ ካላረግን፣ ያለንን ካሪክለም የትምህርት ካሪክልም ሪቫይዝ አርገን ያለን እንዳጠቃለን ካላረግ ነው ወደኋላ ኋላ እንቀራለን። አንድ ሰዓት ላይ መጀመር አለበት እና ባለው አቅምም ቢሆን መሄድ አለበት ነው የሚሉኝ። እሺ ሁለተኛ ምንድን ነው አንድን ሰው ከታች ጀምረ ስታስተምረው ና ላይ ከደረሰ ዩኒቨርስቲ ወይ ደሞ ከዩኒቨርስቲ ካለፈ በኋላ ስታስተምረው የተለያዩ ናቸው። ኮስቱም፣ በኮስቱም ደረጃም በእውቀት አወሳሰድ ደረጃም የተለያዩ ናቸው። ለምሳሌ አንድን ልጅ ጋዜጠኛ እሆናለሁ ብሎ ከታች ጀምሮ ከጀመረ ክህሎቱም ፍላጎቱም አብሮት ያድጋል። ነገር ግን አዩኒቨርስቲ ከገባ በኋላ ሌላ ዲፓርትመንት የለምና ጋዜጠ የጋዜጠኛ ዲፓርትመንት ወይም ጆርናሊዝም ዲፓርትመንት ግባ ተብለው ሳይወድ ውስጡ ሌላ ስሜት እየተሰማው ሌላ እየፈለገ ጋዜጠኝ ተምሮ ከዛ በኋላም ስራ ስትለው ሙሉ ሰው አይሆንም። ደሴም ወደ ሳይንስ ስመጣም ወደ ኢንጂነሪንግ እንምጣ ሁሉም ጋር መሰረታዊ ሳይንስ ጋር ስምለጣ ማለት ነው። ስለዚህ ከታች ነው ኮትኩተን ማሳደግ ያለብን ነው። ለምሳሌ ቦልደን ቻርለስ ቦልደን ያሉን አስትሮኖት ማምረት ከፈለጋቸው የአስትሮኖት ሰውን ማሰልጠን ከፈለጋቸው አሁን ኤሌመንተሪ ኬጂ ያሉት ወይ ኤሌመንተሪ ያሉት ናቸው መሆን የሚችሉ ማለት ነው። አትድከሙ ከደሙ ጋር ተዋህዶ ማደግ አለበት። ስፔስ እንትን ሳይንስ አይደለም። ለምን ከመሬት አንስተን ወደ ስፔስ እንልከው አንድ ሰው የወታደራዊ ስሜት ጭምር እንዲሰማ ይፈለጋል። ለምን ብሞት ላገሬ ነው እስከ ማለት የምችል ስለመመለሱ አንዳንድ ጊዜ እርግጠኛ አይደለንም። ለምን ሳይንሱ እንኳን አስተካክለን ብንልከውም፣ ነገር ግን ከዚህ በፊት ያጋጠመን ነገሮችም ስለምናውቅ ሁለት ክስተቶች አጋጥመማል። ስለዚህ ብሞትም ላገሬ ነው ብሎ የሚል ትውልድነትን መፍጠር መቻል አለባቸው። እንጂ አይ አንተ ከእንግዲህ በኋላ ወደ ስፌት ትገባለህና ስልጠና ትገባለህ ተብሎ ያልፈለገው ነገር እንደፈለገው አድርገን ማሰልጠን አንችልም። ዘመኑ ከሰለጠነ በኋላ አልሄድም ብን አስረን ወደ ሰማይ መላክ አንችልም። ለምን እዛ ጋ ሄዶ ስራ ሰርተ እንዲመጣ ስለምንፈልግ ማስገደድም አይቻልም። በአሁኑ ዘመን እና ከታች እንጀምር የሚለው እና ዶክተር ከላሊ አሁን በቀጥታ ልክ ካሉኝ ቦታ ወደ ኢትዮጵያ እንግባና በምን ሁኔታ ላይ ይገኛል? መሬት ላይ ያለው ሁኔታ ኢትዮጵያ ውስጥ አሁን እንዴት ይተረጎማል? ይሄ ያሉኝ ሁሉ በመንግስት እጅ ያሉ ነገሮች፣ ያላለቁ ነገሮች ማውራት አልፈልግም። ካለቁ በኋላ ያም የሚመለከተው አካል ስለሚያወራ ማለት ነው። ነገር ግን መንግስት ይሄ በግልጽ በጂቲፒ የእድገት እና የምንድን ነው ጂቲፒ የምንለው ግ ትራንስፎርሜሽን ፕላን ማለት ነው። እሺ፣ የእድገትና የትራንስፎርሜሽን እቅዱ ማለት ነው። እቅድ እቅድ ሁለት ማለት ነው። ምክር ቤቱ የምለው እዛ ውስጥ ለስፔስ ሳይንስ የሚሆን አቅም መገንባት እንዳለብን አስቀምጠናል። ተቀምጠዋል፣ መንግስት አስቀምጠዋል። ይሄ እንዴት ነው ታዲያ ተግባር ላይ ትራንስሌትድ የሚሆነው የሚባለው፣ መጀመሪያ ተቋማዊ ማድረግ ነው። ተቋምን መፍጠር ነው፣ በሀገር ደረጃ ነው። ጎን ለጎን ግን ዩኒቨርሲቲዎቻቸውን ይሄን የስፔስ ስልጠናዎች እየሰጡ ናቸው፣ በተለያዩ የስፔስ ፕሮግራም ማለት ነው። ስለዚህ መንግስቱም ተቋማዊ አድርጎ ሴክተሩን ከዛ አለፍ ብሎም ኢንዱስትሪውን ማልማት የሚችልበትና ከዛ መጠቀም የሚችልበትን አቅጣጫ ካስቀመጠ ዩኒቨርስቲዎቻችንም ዲፓርትመንቶች ከፍተው የመጀመሪያና የሁለተኛና ሶስተኛ ዲግሪ መስጠት ከቻሉ የነኝ ሁለቱን ድምር አንድን ነገር ያሳየናል፣ ወይም ደግሞ ወደ አንድ ደረጃ እንድንሄድ ይመራናል የሚል እምነት አለን። ነገር ግን ይሄ ብቻ በቂ አይደለም ነው። ታዲያ ምን መደረግ አለበት? እነኚህ ስለ በህዋው ዘርፍ በመጠቁ ሀገሮች ጋር ግንኙነት መፍጠር ግድ ነው፣ ለራሳቸው ስንል ማለት ነው። እነሱ ነማን ናቸው? መቁጠር ብቻ አለ። አሜሪካ አለች፣ አውሮፓ ህብረት አለ፣ የራሱ አለው፣ ራሻ አለች፣ ቻይና አለች፣ ህንድ አለች እና ኮሪያን እና ጃፓን ጨምሮ ማለት ነው። እነኚህ የራሳቸውን እውቀት እና ቴክኖሎጂ ማዕከል አድርገው ነው ለእኛን ማገዝ የሚችሉት ቅድም እንዳልኩ በነፃ የሚባል ነገር የለም። አሁን ኢትዮጵያ አንደኛ ያላትን የጂኦግራፊካዊ አቀማመጥ፣ የዓለምን ኮሞዲቲ ከሰባ እስከ ዘጠና የሚሆነው በቀይ ባህር በሚያልፍበት አካባቢ ነው ያለችው። ሁለተኛ ብዙ ህዝብ አላት፣ ሰፊ መሬትም አላት። ገና በማደግ ላይ ያለችነች ነች። ገበያ ይኖራታል። ይህን ሲሆን እነኛ ሀገሮችን ኢትዮጵያ እየፈለጉበት ያሉ ምክንያት አንደኛው ይህን ለምን በጣም ማልቲ ቢሊዮን ዶላር ገበያ ነው ተብሏል። የስፔስ ኢንዱስትሪ ማለት ነው። እዚህ ስፔስ ኢንዱስትሪ ውስጥ እንደዛ ከሆነ የሌላቸው ሀገሮች እንዲኖራቸው ስለሚፈለግ ማለት ነው ይፈለጋል። ከሚፈለጉት ውስጥ አንዷ ኢትዮጵያ ነች። ኢትዮጵያንም ይሄንን ገበያ ያላት መሆኗ ካወቀች አጠቃቀሙ ላይ ጥንቃቄ አድርጋ መቀጠል ነው የምትፈልገው። አንዱን ይሄ ሰርቼ ይሰራልሽ አለውና ይሄ ማስወንጨ ትላለሽ ስላለን ብቻ እሱን ከእሱ ጋር ብቻ ግን ይፈጥሯል ሌሎቹንን አይ፣ እንግዲህ ከሱዳ ወይ ከዚች ሀገር ጋር ገኙ ስለፈጠም ሌሎቻችሁ አንፈልግ የምንልበት ደረጃ አደለም። ያለ ነው የሁሉንም ፍላጎትንና ሊሰጡት የሚችሉትን ነገር ያለ ያያል መንግስት። ከዛ በኋላ ጉዳቱና ጥቅሙ መዝኖ ውሳኔ ይሰጣል ማለት ነው። ይሄ በጣም ሰፊ ስራ እየሰራን ነው ወደሚል ደረጃ እንኳን ባልደርስ ተጀምሮ ያለው በመንግስት ደረጃም እና በተቋም ደረጃ ግን ጥሩ ወደሚባል ደረጃ ሊወስደን የሚችል ነው። ከዚህ በፊት አቶ ተፈራ ዋልዋን አነጋግሬያቸው በነበ በነበረ ጊዜ ሳተላይት የማምጠቅ እቅድ በቅርብ ጊዜ እንዳለ ገልጸውልኝ ነበርና፣ ይሄ በአሁኑ ጊዜ እየተሰራ ነው ያለው፣ ይሄ ዝግጅት እየተደረገ ነው ያለው፣ መቼ ሲመጣ ሰላም። ግልጽ አድርጌ ልንገር፣ ሳተላይት ማምጠቅ አስቸጋሪ አይደለም። አድማጮች ከመሰናበታችን በፊት አጫጭር ማጠቃለያ ዜናዎችን እናሰማ። በኦሮሚያ ሰልፍ ሰላማዊ ሰልፍ ለማድረግ በይፋ ለክልሉ መንግስት ያሳወቀ አካል እንደሌለ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ገለጹ። አቶ ሙክታር ዜጎች ሰላማዊ ሰልፍ በማድረግ ሀሳባቸውን የመግለጽ ህገ መንግስታዊ መብት ያላቸው መሆኑን በመናገር በአሁኑ ሰዓት ግን በሰላማዊ ሰልፍ ስም እየተላለፈ ያለው ጥሪ እውቅና የሌለው መሆኑን ተናግረዋል። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ከምሽቱ 3 እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንድ ሲያሰማ የቆየውን ፕሮግራም ስለ ያበቃል። ያስተናገድ ናችሁ ቆንጂ ይታዬና አዲሱ አበበ። ስምን ልትረሳው እንዳይሆን ብቻ። ለማንኛውም ነገ በሶስት ሰዓት እንገናኛለን። ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና ደሩ። ሰላም። ደህና ደሩ።